መጽሐፈ ሳሙኤል ካል ምዕራፍ አስራ አምስት ከዚህም በኋላ አቤሴሎም ሰረገላና ፈረሶች በፊቱም የሚሮጡ አምሳ ሰዎች አዘጋጀ። አቤሴሎምም በማለዳ ተነሥቶ በበሩ አደባባይ ይቆም ነበር። አቤሴሎምም ከንጉሡ ለማስፈረድ ጉዳይ የነበረውን ሁሉ ወደ እርሱ እየጠራ አንተ ከወዴት ከተማ ነህ ብሎ ይጠይቅ ነበር። እርሱም እኔ ባሪያ ከእስራኤል ነገድ ከአንዲቱ ነኝ ብሎ ይመልስ ነበር። አቤሴሎምም ነገርህ እውነትና ቅን ነው፣ ነገር ግን ከንጉሡ ታዞ የሚሰማህ የለም ይለው ነበር። አቤሴሎምም ነገርና ክርክር ያለው ሁሉ ወደ እኔ ይመጣ ዘንድ ቅንም ፍርድ እፈርድለት ዘንድ በአገር ላይ ፈራጅ አድርጎ ማን በሾመኝ ይል ነበር። ሰውም እጅ ሊነሣው ወደ እርሱ በቀረበ ጊዜ እጁን ዘርግቶ ይይዝና ይስመው ነበር። እንዲሁም አቤሴሎም ከንጉሡ ፍርድ ሊሰማ ከእስራኤል ዘንድ በሚመጣ ሁሉ ያደርግ ነበር። አቤሴሎምም የእስራኤልን ሰዎች ልብ ሰረቀ። እንዲሁም ሆነ፣ ከአራት ዓመት በኋላ አቤሴሎም ንጉሡን ለእግዚአብሔር የተሳልሁትን ስዕለት ለመስጠት ወደ ኬብሮን እባክህ ልሂድ እኔ ባሪያህ በሶርያ ጌሹር ሳለሁ እግዚአብሔር ወደ ኢየሩሳሌም ቢመልሰኝ ለእግዚአብሔር መሥዋዕት አቀርባለሁ ብዬ ስዕለት ተስዬ ነበር አለው። ንጉሡም በደኅና ሂድ አለው። ተነሥቶም ወደ ኬብሮን ሄደ። አቤሴሎምም በእስራኤል ነገድ ሁሉ የቀንደ መለከት ድምፅ በሰማችሁ ጊዜ አቤሴሎም በኬብሮን ነገሠ በሉ የሚሉ ጒበኞች ላከ። የተጠሩትም ሁለት መቶ ሰዎች ከአቤሴሎም ጋር በየዋህነት ከኢየሩሳሌም ሄዱ። የሚሆነውንም ነገር ከቶ አያውቁም ነበር። አቤሴሎምም የዳዊት መካር የነበረውን የጊሎ ሰው አኪጦፌልን ከከተማው ከጊሎ መሥዋዕት በሚያቀርብበት ጊዜ አስጠራው ሴራውም ጽኑ ሆነ ከአቤሴሎምም ጋር ያለው ሕዝብ እየበዛ ሄደ ለዳዊትም የእስራኤል ሰዎች ልብ ከአቤሴሎም ጋር ሆኖአል የሚል ወሬኛ መጣለት ዳዊትም ከእርሱ ጋር በኢየሩሳሌም ያሉትን ባሪያዎቹን ሁሉ ተነሱ እንሽሽ ያለዚያ ከአቤሴሎም እጅ የሚድን ከእኛ የለምና መጥቶም እንዳይዘን ክፉም እንዳይመጣብን ከተማይቱንም በሰይፍ ስለት እንዳይመታ ፈጥናችሁ እንሂድ አላቸው የንጉሡም ባሪያዎች ንጉሡን፣ እነሆ ጌታችን ንጉሡ የመረጠውን ሁሉ እኛ ባሪያዎችህ እሺ ብለን እናደርጋለን አሉት። ንጉሡም ከእርሱም በኋላ ቤተሰቡ ሁሉ ወጡ። ንጉሡም አሥሩን ሴቶች ቁባቶቹን ቤቱን ይጠብቁ ዘንድ ተወ። ንጉሡም ከእርሱም በኋላ ሕዝቡ ሁሉ ወጡ፣ በቤት ሜርሐቅም ቆሙ። ባሪያዎቹም ሁሉ በፊቱ አለፉ። ከሊታውያንና ፈሊታውያንም ሁሉ ከእርሱም በኋላ ከጌት የመጡት ስድስት መቶውም ጌታውያን ሁሉ በንጉሡ ፊት አለፉ። ንጉሡም የጌት ሰው ኢታይን፣ ከእኛ ጋር ለምን መጣህ? አንተ ከስፍራህ የመጣህ እንግዳና ስደተኛ ነህና፣ ተመለስ ከንጉሡም ጋር ተቀመጥ። የመጣኸው ትናንት ነው። ዛሬ ከእኛ ጋር ላዙርህን እኔ ወደምሄድበት እሄዳለሁ። አንተ ግን ተመለስ፣ ወንድሞችህንም ከአንተ ጋር ውሰድ። እግዚአብሔርን ምሕረቱንና እውነቱን ያድርግልህ አለው። ኢታይም ለንጉሡ መልሶ ሕያው እግዚአብሔርን፣ በጌታዬም በንጉሡ ሕይወት እምላለሁ፣ በእውነት ጌታዬ ባለበት ስፍራ ሁሉ፣ በሞትም ቢሆን በሕይወትም፣ በዚያ ደግሞ እኔ ባሪያህ እሆናለሁ አለው። ዳዊትም ኢታይን ሂድ፣ ተሻገር አለው። የጌት ሰው ኢታይና ሰዎቹም ሁሉ ከእርሱም ጋር የነበሩት ሕፃናት ሁሉ ተሻገሩ። በአገርም የነበሩት ሁሉ በታላቅ ድምፅ አለቀሱ። ሕዝቡም ሁሉ ተሻገሩ። ንጉሡም ደግሞ የቄድሮንን ፈፋ ተሻገረ። ሕዝቡም ሁሉ ወደ ምድረ በዳ መንገድ ተሻገሩ። እነሆም ደግሞ ሳዶቅ፣ ከእርሱም ጋር ሌዋውያን ሁሉ የእግዚአብሔርን ቃል ኪዳን ታቦት ተሸክመው መጡ። የእግዚአብሔርንም ታቦት አስቀመጡ። ሕዝቡም ሁሉ ከከተማይቱ ፈጽሞ እስኪያልፍ ድረስ አብያታር ወጣ። ንጉሡም ሳዶቅን የእግዚአብሔርን ታቦት ወደ ከተማ መልስ። በእግዚአብሔር ዐይን ሞገስ አግኝቼ እንደ ሆንሁ መልሰው እርሱንና ማደሪያውን ያሳየኛል። ነገር ግን አልወድድህም ቢለኝ፣ እነሆኝ ደስ የሚያሰኘውን ያድርግብኝ አለው። ንጉሡም ደግሞ ካህኑ ሳዶቅን እነሆ አንተና ልጅህ አኪማአስ የአብያታርም ልጅ ዮናታን ሁለቱ ልጆቻችሁ በደህና ወደ ከተማ ተመለሱ። እኔም እነሆ ከእናንተ ዘንድ ወሬ እስኪመጣልኝ ድረስ በምድረ በዳው መሻገሪያ እቆያለሁ አለው። ሳዶቅም አብያታርም የእግዚአብሔርን ታቦት ወደ ኢየሩሳሌም መለሱት፣ በዚያም ተቀመጡ። ዳዊትም ተከናንቦ ያለ ጫማ እያለቀሰ ወደ ደብረ ዘይት አቀበት ወጣ። ከእርሱም ጋር የነበሩት ሕዝብ ሁሉ ተከናንበው እያለቀሱ ወጡ። አኪጦፌልም ከአቤሴሎም ጋር በሴራ አንድ ነው ብለው ለዳዊት ነገሩት። ዳዊትም አቤቱ የአኪጦፌልን ምክር ስንፍና አድርገህ እንድትለውጥ እለምንሃለሁ አለ። ዳዊትም ለእግዚአብሔር ወደ ሰገደበት ወደ ተራራው ራስ በመጣ ጊዜ አርካዊው ኩሲ ልብሱን ቀዶ በራሱም ላይ ትቢያ ነስንሶ ሊገናኘው መጣ። ዳዊትም አለው ከእኔ ጋር ብትመጣ ትከብድብኛለህ። ወደ ከተማ ግን ተመልሰህ ለአቤሴሎም ንጉሥ ሆይ ባሪያ እሆነሃለሁ፣ አስቀድሞ ለአባትህ ባሪያ እንደ ነበርሁ እንዲሁ አሁን ለአንተ ባሪያ እሆነሃለሁ ብትለው የአኪጦፌልን ምክር ከንቱ ታደርግልኛለህ። ካህናቱ ሳዶቅና አብያታርም በዚያ ከአንተ ጋር አይደሉምን? ከንጉሡ ቤትም የምትሰማውን ነገር ሁሉ ለካህናቱ ለሳዶቅና ለአብያታር ንገራቸው። እነሆ የሳዶቅ ልጅ አኪማአስና የአብያታር ልጅ ዮናታን ልጆቻቸው በዚያ ከእነርሱ ጋር አሉ። የምትሰሙትን ሁሉ በእነርሱ እጅ ላኩልኝ። የዳዊትም ወዳጅ ኩሲ ወደ ከተማ መጣ፣ አቤሴሎምም ደግሞ ወደ ኢየሩሳሌም ገባ።